ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ጀምረ ዛሬ ምሽት የዩኤስ አፍሪካ መሪዎች ጉባኤን የሚመለከት የዓለም ዋንጫ ጉዳዮችን የሚያካትት እንዲሁም ደግሞ ሌሎች ጉዳዮች የተካተቱበት ስርጭት ይዘንላችሁ መጠናል። በመስተንግዶ ሀብታሙ ስዩም፣ በምስልና ድምፅ ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ ያዝንላችሁ የመጀመሪያ መሰናዱ እንሻገር። ና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚደርስ ወጣቶች ላይ የሚያተኩር መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀዳሚው ዝግጅት ስንሻገር ኤዱኬሽን ካን ኖት ዌይት የተሰኘ ተቋም ከኖርዌይ ዓለም አቀፍ ልማት ሚኒስቴር ጋር በመሆን በኢትዮጵያ የሚያካሄዱት የጋራ ተልኮ 3.6 ሚሊዮን ሕጻናትን ከትምህርት ገበታቸው እንዲርቁ ያደረጋቸው ከፍተኛ የትምህርት ቀውስ ትኩረት እንዲያገኝ ማድረጉ ተሰምቷል። ይሄ ኢትዮጵያን አሁን ያጋጠማት ባለፉት አስርት ዓመታት ካየቻቸው ሁሉ አስከፊ ሰብአዊ ቀውሶች መካከል አንዱ እንደሆነም ተገልጿል። አሶሲየትድ ፕሬስ ያዘጋጀውን ዘገባ ስመኝሽ ቆየ በመቀጠል ታሰማናለች። ኤዲኬሽን ካኖት ዌይት ወይም ትምህርት መቆየት አይችልም የተሰኘው ተቋም ከኖርዌይ ዓለም አቀፍ ልማት ሚኒስትር ጋር በጥምረት በኢትዮጵያ ያካሄዱት ከፍተኛ ደረጃ ጉብኝት በግጭት በአየር ንብረት ለውጥ በምግብ እጦትና በመፈናቀል ምክንያት ህጻናት ላይ ተደራራቢ ጉዳት በደረሰባቸው አካባቢዎች ያለውን የትምህርት ፍላጎት ገምግመዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ መረጃ መሰረት በእነዚህ አስቸኳይ አደጋዎች ምክንያት በኢትዮጵያ ከትምህርት ገበታ የራቁ ህጻናት ቁጥር ባለፉት ስድስት ወራት ብቻ ከ3.1 ሚሊየን ወደ 3.6 ሚሊየን ከፍ ብሏል። በቅርቡ በአፋር አማራና ትግራይ ክልሎች የተካሄደው ግጭት ቤተሰቦችን ከቤት ንብረታቸው አፈናቅሏል። በኦሮሚያ አንዳንድ አካባቢዎች እየቀጠለ ያለው ሁከትም ለተጨማሪ ሰላማዊ ዜጎች መፈናቀል ምክንያት እየሆነ ነው። ላለፉት አራት አስርት ዓመታት ያልታየው አስከፊ ድርቅ 126 ሚሊዮን ህጻናትን ጨምሮ 241 ሚሊዮን ሰዎችን ለጉዳት በመዳረጉም ሁኔታውን የከፋ አድርጎታል። በሶማሌ ክልል በተከሰተው ድርቅ ብቻ ከ1 ሚሊየን በላይ ሰዎች የተፈናቀሉ ሲሆን ያለ ምግብ ፕሮግራም ባወጣው መረጃ መሰረት በመላ ሀገሪቱ 20 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። የጥምረቱ ልዑካን ቡድን በኢትዮጵያ ባካሄደው ጉብኝት የተሳተፉት የኖርዌይ ዓለም አቀፍ ልማት ሚኒስትር አንቢቲ ቨንሪም በኢዱኬሽን ካኖት ዌት ተቋም የከፍተኛ ደረጃ የፋይናንስ ኮንፈረንስ ዳይሬክተር ና የትምህርት ዋና ኃላፊ የሆኑት ግራም ላንግ፣ የሴቭ ዘ ችልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ ና ሌሎችም አጋር ድርጅቶች በኦሮሚያና በሶማሌ ክልሎች ባሉ ግጭቶች ጉዳት ከደረሰባቸው ህጻናትና ታዳጊዎች ጋር ተገናኝተዋል በተጨማሪም ልዑካን ቡድኑ ኤዱኬሽን ካንኖት ዌይት ለትምህርት ባደረገው አጠቃላይ የገንዘብ ድጋፍና ዩኒሴፍ ሴቭ ዘ ችልድረን ና ሌሎች የሀገር ውስጥ አጋሮች ለመንግስት በሚያደርጉት አጋዥነት ተጠቃሚ የሆኑ ትምህርት ቤቶችንና ማህበረሰቦችን ጎብኝተዋል ጉብኝቱን ተከትሎ ንግግር ያደረጉት የኖርዌ ዓለም አቀፍ ልማት ሚኒስትር ሚኒስትር አንቢቲ ቨንሪም እየተደረጉ ያሉ ድጋፎች እያመጡ ያሉትን ለውጥ ማስተዋላቸውን ገልጸዋል። በኢትዮጵያ የሶማሌ ክልል የሚገኝ አንድ ትምህርት ቤት ጎብኝተናል። ይሄ ትምህርት ቤት ከሁለት ዓመታት በፊት በግጭት ምክንያት ወድሞ ነበር። አሁን ግን እንደገና ተገንብቷል። ይሄ አካባቢ በአርባ ዓመታት ውስጥ ያልታየ ድርቅ ውስጥ እያለፈ ነው። በትምህርት ቤቱ ውስጥ የተወሰኑ ወላጆችን አግኝተን አናግረን ነበር። እናም ያሉን ነገር ሕጻናቱ ከብቶቻቸውን እንዲጠብቁላቸው ከትምህርት ቤት እንደሚያስቀሯቸው ነው። አሁን ግን የትምህርት ቤት ምገባ በመጀመሩ ሕጻናቱ ወደ ትምህርት ቤት መጥተው ጤናማ ምግብ ሲያገኙ፣ ወላጆች ልጆቻቸውን ወደ ትምህርት ቤት መላክ የተሻለ አማራጭ መሆኑ ይገባቸዋል። ስቲቨን ሪማክለው የትምህርት ቤት ምገባ በትምህርት ስርዓቱ ላይ እያሳደረ ያለው ለውጥ ከፍተኛ መሆኑን አጽንኦት ሰጥተው ገልጸዋል። ጤናማ ምግብ ከትምህርት ጋር አብሮ መሰጠቱ የመቋቋም አቅም የመገንቢያ፣ ለችግር በጣም ተጋላጭ የሆኑ ሰዎችን የምግብ ዋስትና ማረጋገጫና የአካባቢ ማህበረሰቦችን የመገንቢያ መንገድ ነው። የብዙ ዓመት መርሃ ግብሩ በሶስት ዓመታት ውስጥ ከ250 ሺህ በላይ ለጥቃት ተጋላጭ ልጃገረዶችና ወንዶች ልጆችን በትምህርት ቤት መገባ፣ ስነ ልቦናዊ ድጋፍ፣ የመምህራን ስልጠና፣ የትምህርት ቤት ቁሳቁሶች፣ የስርዓተ ጾታ ለውጥ አቀራረቦችና የትምህርት ቤት መገልገያዎች ግንባታና እደሳ ተጠቃሚ አድርጓል። የማህበረሰብ ንቅናቄ ጥረቶች የወላጅና መምህራን ማህበራትና የህጻናት ክበቦችም የትምህርት ቤት አስተዳደሩ ቁልፍ ውጤቶችን እንዲያስመዘግብና የመማር ማስተማሩን ሂደት በማሻሻል ድጋፍ አድርገዋል። የሴቭ ዘ ችልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ ድጋፉ እያመጣ ያለውን ለውጥ ማየት በመቻላቸው ደስታቸውን ገልጸዋል። ለበርካታ ዓመታት በዘለቀ ግጭት፣ ድርቅና ባልተረጋጋ ሁኔታ ውስጥ በርካታ የሀገር ውስጥ ተፈናቃዮች በከፍተኛ ችግር ውስጥ እያለፉ ባሉበት ወቅት ይህንን የጋራ ፕሮጀክት በመስራታችንና ህጻናት ህጻናት መሆን የሚችሉበት ለመማር ደህንነታቸው የሚጠበቅበት ምግብ የሚያገኙበት ጓደኛ የሚያፈሩበትና የተወሰነ የተረጋጋ ነገር በህይወታቸው እንዲኖር የሚያስችል እንደዚህ ያለ ትምህርት ቤት መፍጠር በመቻላችን ደስተኛ ነኝ። ከኤጁኬሽን ካንት ዌይት፣ ከሴቭ ደ ችልድረን እና ከዩኒሴፍ ጋር አብሬ የዚህ ፕሮጀክት አካል በመሆኔ ኩራት ይሰማኛል። አመሰግናለሁም። በኢዱኬሽን ካንት ዌይት ተቋም የትምህርት ዋና ኃላፊ የሆኑት ግራም ላንግ በበኩላቸው በትምህርት ቤቶች ውስጥ የምግብ ምገባ መኖሩ በተለይ አሁን የሚታየውን የምግብ እጥረት ችግር ለመቅረፍ እንደሚያግዝ አስረድተዋል። በአሁኑ ወቅት ከሚታዩ ከፍተኛ ቀውሶች አንዱ በድርቁ ምክንያት የተከሰተው የምግብ ዋስትና እጦት ነው። በዚህ ምክንያት ሕፃናቱ ወደ ትምህርት ቤት እንዲመጡና ጥለውም እንዳይወጡ ካደረጋቸው ነገር ዋናው የትምህርት ቤት ምገባው ነው። ዛሬ ያየነው ለልጆች የመመገቢያ ስፍራ ለማቅረብ ማህበረሰቡ ያደረገውን ከፍተኛ ጥረት ነው። ለልጆች ምግብ በማቅረብ ወደዚህ እንዲመጡና እንዲቆዩ ማድረግ፣ ይህ ደግሞ በዚህ በአስከፊ ግጭትና ድርቅ ምክንያት ከደረሰው ቀውስ እንዲወጡ የወደፊት እድል ይሰጣቸዋል። በተለይ አዲስ ሴት ተማሪዎች ምዝገባና ትምህርታቸውን የሚያቋርጡ ህጻናት ቁጥርን በከፍተኛ ሁኔታ የተሻሻለ ሲሆን በኢዱኬሽን ካኖት ዌት ድጋፍ የሚደረግላቸው አንዳንድ ትምህርት ቤቶች የመዘገቧቸው አዲስ ተማሪዎች ቁጥር እስከ አራት እጥፍ እንደሚደርስ ተገልጿል። ኢዱኬሽን ካኖት ዌት በተባበሩት መንግስታት ድርጅት ዓለም አቀፍ የድንገተኛ ጊዜ የትምህርት ፈንድ ሲሆን በኢትዮጵያ እስካሁን 55 ሚሊዮን የአሜሪካን ዶላር የሚያወጣ የትምህርት ገንዘብ ድጋፍ አድርጓል። አድርጓል። የኢትዮጵያ መንግስትን ለመደገፍ ዩኤንኤችሲአር፣ ዩኒሴፍ፣ ሴቭ ዘ ችልድረንና የሀገር ውስጥ አጋሮች በጋራ የሚያደርጓቸው ጥረቶች ትምህርት ቤቶችን መገንባት፣ በትምህርት ቤቶች ውስጥ ምግቦችን ማቅረብና በሀገሪቱ የተከሰቱ በርካታ ቀውሶች ምክንያት የተጎዱ ልጃገረዶችና ወንዶች ህጻናት ሁለንተናዊ የትምህርት ድጋፍ እንዲያገኙ ማድረግን ያካትታል። ህጻናት ለረጅም ጊዜ ከትምህርት ርቀው ከቆዩ በኋላ ወደ ትምህርታቸው እንዲመለሱ የሚያግዟቸው እንደ የስርዓተ ጾታ ክበቦች፣ የአካባቢ ክበቦች፣ የስነ ልቦና ማህበራዊ ድጋፍና የፍጥነት ትምህርት ቤቶች ያሉ የፈጠራ ተነሳሽነቶችም ጠንካራ ውጤቶችን እያመጡ ነው። ጋቢና ቪኦኤ፣ ከአሜሪካ ድምጽ መደመጡን እንዲሁም ደግሞ መተላለፉን ይቀጥላል። የአፍሪካን አህጉርና የዩናይትድ ስቴትስን ግንኙነት ለማጠናቀር፣ ለጋራ ችግሮች መፍትሄ ለማመላከት ያለመው ዩኤስ አፍሪካ መሪዎች ጉባኤ በትናንትናው እለት በዋሽንግተን ዲሲ ከተማ ተጀምሯል። ወደ አምሳ የሚጠጉ የአፍሪካ መሪዎች የተገኙበት ጉባኤ ተጓዳኝ ጉባኤዎችና ምክክሮች ናቸው በትናንትናው እለት የተከናወኑ በትናንትናው እለት የተከናወኑትን አንዳንድ ጉዳዮችን በወፍ በረር ለመቃኘት ያክል እኔና ስመኝ ሸቆዬ አጭር መሰናዶ አዘጋጅተናል። ወደሱ እንሻገር። እንደምን ዋላችኋል አድማጮቻችን እንዲሁም ተመልካቾቻችን እኔና ባልደረባዬ ስምኝሽ ቆየ በአሁኑ ሰዓት የምንገኘው በዩናይትድ ስቴትስ የአፍሪካ መሪዎች ጉባኤ ላይ ነው። እዚህ ከጀርባችን የምታዩት ደግሞ የዜና አገልግሎት ሰራተኞች እና ጋዜጠኞች ጉባኤውን የሚከታተሉበት ልዩ ክፍል ነው። ከዚህ ሆነን እስካሁን ድረስ በነበሩት የጉባኤ ቆይታዎች ውስጥ የተነሱ ቁም ነገሮችን ልናጋራችሁ ወድናል። በዛሬ ዕለት እንግዲህ አራት አካባቢ ጉባኤዎች ናቸው ጎን ለጎን ሲካሄዱ የነበረው። ዋናው ጉባኤ ነገር የሚጀምረው በእርግጥ ከዛ መካከል በአንክሮ ስትከታታያቸው የነበሩ የተወሰኑ መድረኮች ነበሩ። ስለነሱ ጠቅለል ያለውን ለአድማጮች ብታጋር ይልል። እንግዲህ እንዳልከው በነገ ውለት ነው ዋናው የአሜሪካ ፕሬዚዳንት ጆ ባይደን ንግግር ያደርጉበታል ተብሎ የሚጠበቀው ስብሰባ የሚደረገው። ሆኖም በዛሬ ውለት በጎንዮሽ የተለያዩ ጉዳዮችን ያነሱ ስብሰባዎች ሲካሄዱ ነበር። የአፍሪካ እና የዲያስፖራ ወጣት መሪዎች መድረክ፣ የአረንጓዴ ኢኮኖሚን የሚያበረታታ ና የአየር ንብረት ለውጥን ለመዋጋት የሲቪክ ማህበራት ሚና ምን ይመስላል የሚል እንዲሁም ደግሞ እኔ የተከታተልኩት በዋናነት የዩናይትድ ስቴትስ እና የአፍሪካ ጠፈር መድረኮችን። እነዚህም የመሳሰሉ ጉዳዮች ተነስተዋል። እኔ ወደ ተካፈልኩት ወዳልከው ስናልፍ ይሄ መድረክ እንግዲህ ዩናይትድ ስቴትስ በ2025 ሰውን በድጋሚ ወደ ጨረቃ ለመላክ በዝግጅት ላይ ትገኛለች እና በዚህ ለዚህ ፕሮግራም የሚሆን አርሜቲስ የተሰኘ የፕሮግራም አላት። ይሄ የዓለም ሀገራቶች ስምምነት ከዩናይትድ ስቴትስ ጋር የሚፈጽሙበት ፕሮግራም ነው። እንግዲህ ዛሬ በተካሄደው መድረክ ላይ ሩዋንዳና ናይጄሪያ ስምምነት በመፈጸም ፕሮግራሙን በይፋ ተቀላቅለዋል። በዚህ መድረክ ላይ የሩዋንዳው ፕሬዚዳንት ፖል ካጋሜ ንግግር አድርገው ነበር። እሳቸው እንዳሉት በጠፈር ዙሪያ የሚደረጉ ምርምሮች በጣም ወሳኝ ናቸው በተለይ አለም አሁን ባለችበት የተለያዩ ቀውሶችን ለመፍታት እንዲሁም ደግሞ የእርሻ ምርቶችን ለማሳደግ የአየር ንብረትን ለመዋጋት እነዚህ ምርምሮችና ጥናቶች በጣም አስፈላጊ መሆናቸውን አስምረውበታል ሌላው በመድረኩ ላይ የነበሩት የካሜሩን ፕሬዚዳንት ፖል ቢያ ናቸው እሳቸውም እንዲሁም በተለይ ከዩናይትድ ስቴትስ ጋር በጠፈር ዙሪያ ግንኙነትን ማጠናከር የአህጉሪቱን የወደፊት እጣፋንታ እንዲሁም የእድገት ሁኔታ የሚወስን ነው የሚል መልእክት አስተላልፏል። የናይጄሪያ ሚኒስትር እንዲሁም የናሳ ዋና አስተዳዳሪ የአሜሪካ ምክትል የውጭ ጉዳይ ሚኒስትርም በመድረኩ ላይ ተገኝተው በጠፈር ዙሪያ እና በቴክኖሎጂ ዙሪያ ከአፍሪካ ሀገራት ጋር ትብብር ማድረግ ምን አይነት ሚና ሊኖረው እንደሚችል የራሳቸውን መልእክቶች አስተላልፈዋል። ሀብታሙ በጣም አመሰግናለሁ ስመኝሽ። አንቺ እንግዲህ በቴክኖሎጂና በአካባቢ ጥበቃን በሚመለከቱ ጉዳዮች ላይ የተነሱ ሀሳቦችን ጠቅለል አድርገሽ ገልጸሻል። እኔ ስከታተለው የነበረው አድማጮችም ተመልካቾችም ምናልባት በቪኦኤ ገጽም ላይ በቀጥታ ሲተላለፍ ነበረ የአፍሪካ እና ዲያስፖራ ወጣት መሪዎች ጉባኤ ወይም ስብሰባ የተባለውን ነበረ። ለሶስት ቀናት በሚደረገው በዚህ ጉባኤ ውስጥ እንደ አንድ ቁልፍ መድረክ ተደርጎ የሚታሰብ ነው። ይህንን መድረክ የከፈቱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት አንቶኒ ብሊንከን ናቸው። እሳቸው እንግዲህ ዩናይትድ ስቴትስ ከሰሃራ በታች ያሉ ሀገራትን በሚመለከት ያረቀቀችው ስትራቴጂ አለ የስትራቴጂ ሳካ ዘንድ በቁልፍነት ካስቀመጧቸው ጉዳዮች መካከል አንዱ የአፍሪካን ዲያስፖራ ተሳትፎ ነው። ያንን ለማጠንከር ታስቦ ይሄ ስብሰባና ይሄ ጉባኤ እንደተካሄደ ነው የጠቆሙት። ከሁለት ሚሊዮን በላይ የአፍሪካ ስደተኞች ናቸው ዩናይትድ ስቴትስ ውስጥ የሚኖሩ። እነዚህ ደግሞ በእጅጉ የተማሩት እና በተለያዩ ዩናይትድ ስቴትስን በሚጠቅሙ ስራዎች ውስጥ እየተሳተፉ እንደሆነ ከዚህ በፊት የነበሩ መዛግብቶች ያሳያሉ በዩናይትድ ስቴትስና በአፍሪካ አህጉር ውስጥ ያለውን ግንኙነት ለማጠንከር ሚናቸውን ከፍ ለማድረግ መደረግ ስላለባቸው ጉዳዮች ነው ዛሬ ሲመከርና ንግግር ሲደረግ የነበረው በሊንከን ዩናይትድ ስቴትስ ወጣት አፍሪካውያን ችሎታቸውና ታታሪነታቸውን ለአህጉሪቱም ብሎም ለዩናይትድ ስቴትስ እንዲያበረክቱ የሚያደርጉ መርሃ ግብሮች እንደምትደግፍ ከዚህ በፊት የጀመረቻቸው ያሊን የመሰሉ እንዲሁ ደግሞ የሴት ወጣት ስራ ፈጣሪዎችን መርሃ ግብሮች መጥቀስ ይቻላል እነሱን የመሰሉትን ተጨማሪ ሰዎች ይሳተፉ ዘንድ ገንዘብ ወይም መዋለ ንዋይ ማፍሰስ እንደምትቀጥል ይፋ አድርገዋል። ከዛ በኋላ የተለያዩ የአፍሪካ ሀገር መሪዎች እንዲሁም ደግሞ እዚህ በዩናይትድ ስቴትስ ውስጥም ደግሞ ትልቅ የሚባለ ባለስልጣናት ንግግር አድርገዋል። ከፕሬዚደንቱ መካከል አንዱ ጆርጅ ዊሃ የላይበሪያ ፕሬዚደንት ናቸው። የአፍሪካ ዲያስፖራ ወጣቶች ተሳትፎ ያለውን እርባና ተናግረዋል። እንዲሁም ደግሞ አገራቸው እንደዚህ ያሉ እንቅስቃሴዎችን ለመደገፍ የምታደርገውን ሂደትም ጠቀስ አድርገዋል። በአጠቃላይ ታዋቂ የሆኑ የአፍሪካ ደም ያለባቸው ኢድሪስ ኤልባ የመሰለው ኢቮን ኦርጂን የመሰለው ደግሞ ኮሜዲያን እንዲሁም ከሙዚቀኞቹ ደግሞ ፋሊ ኢፑፓ የኮንጎ ታዋቂ ሙዚቀኛ ነው፣ ተገኝተዋል። ከፖለቲከኞች ኢልሃን ኦማር፣ እነሱም በተለያዩ የጎንዮሽ መድረኮች አሉ። እንደሚታወቀው ጉባኤዎች፣ የተለያዩ ጉባኤ ስላሉ በዛ ውስጥ ያሉ ሀሳቦቻቸውን እየተካፈሉ ይገኛሉ። መሰል ጉዳዮች እየተንሸራሸሩ ነው። በሌሎች ዝግጅቶች ተመልሰን በርካቶች የምናነሳ ይመስለኛል። ትክክል ነው እንዳልከው። ዋናው የጉባኤው ዋናው ዓላማ በአፍሪካና በዩናይትድ ስቴትስ መካከል ያለውን ግንኙነት ማጠናከር እንዲሁም በአፍሪካ ውስጥ ያሉ ችግሮችን ለመቅረፍ የሚቻልባቸው መንገዶች ላይ መወያየት ነው። ስለሆነም የሰላም የአስተዳደር የደህንነት ጉዳዮች፣ የትምህርት የጤና ጉዳዮችም በዚህ ጉባኤ ላይ የሚነሱ ሀሳቦች ናቸው። በነገው እለት የአሜሪካ ፕሬዚዳንት ጆ ባይደን የሚያደርጉት ንግግር ጨምሮ እነዚህም የተለያዩ የሚነሱ ሀሳቦች እየተከታተለን እኛም ለአድማጮችና ተመልካቾች ማድረሳችንን እንቀጥላለን። Thank ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ አድማጮቻችን እንዲሁም ደግሞ በማህበራዊ አውታሮቻችን ላይ ያላችሁ ተመልካቾቻችን። በመቀጠል የካታር ዓለም ዋንጫን የሚመለከቱ የተወሰኑ መረጃዎችን ወደ የምናጋራበት መሰናዶ እንሻገራለን። የካታሩ የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች በትናንትነው እለት ተጀምረዋል። የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ክሮኤሺያ በትናንትነው እለት በሉሴል ስታዲየም ተገናኝተው ተጫውተዋል። አርጀንቲና ሶስት ለዜሮ ድል አድርጋለች። ሊዮኔል ሜሴይ በፍጹም ቅጣት ምት የመጀመሪያውን ጎል ካስቆጠረ በኋላ ጁሊያን አልቫሬዝ ሁለት ጎሎችን በማከታተል አርጀንቲናን ለመጨረሻው የዋንጫ ጨዋታ እንድትሸጋገር ለማድረግ ይችለዋል። የአርጀንቲና ቡድን መሪ ሊዮኔል ሜሴ ይህ የዓለም ዋንጫ የመጨረሻው እንደሚሆን ማረጋገጡን በዚሁ አጋጣሚ ሮይተርስ ዘግበዋል። ዛሬ ምሽት ሌላ የሚጠበቅ የግማሽ ፍጻሜ ጨዋታ አለ። የአፍሪካ አህጉር የወከለችው ሞሮኮ እንዲሁም የሁለት ጊዜ የዓለም ዋንጫ አሸናፊ ፈረንሳይ ናቸው የሚጫወቱት ለዋንጫ ለማለፍ ስፖርታዊ ውን ፊልም ያደርጋሉ ተብሎ ይጠበቃል። ወደ ግማሽ ፍጻሜ በማለፍ ታሪክ የሰራችው ሞሮኮና ፈረንሳይ ጨዋታቸው ውጥረት የታጀበበት እንደሚሆን ተጠብቋል። አመላካች መረጃዎችም እየወጡ ነው። ፈረንሳይ ውስጥ በሚገኙ ደጋፊዎችና የሞሮኮ ደጋፊዎች መካከል ድንገት ጠብ ከተፈጠረ በሚል የሀገሪቱ ፖሊሶች እንደሚሰማሩ ተነግረዋል። ወደ አስር ሺህ ያክል ፖሊሶች በፓሪስና አካባቢዋ እንደሚሰማሩ ሮይተርስ ዘግበዋል። ሞሮኮ ፖርቹጋልን ባሸነፈችበት ቀን በከተማው የተፈጠረ ግርግር ለማብረድ የፈረንሳይ ፖሊስ አስለቃሽ ጋዝ እንደተጠቀመ ይታወሳል። ጨዋታው በኢትዮጵያ አቆጣጠር ከምሽቱ አራት ሰዓት ላይ በአልባይት ስታዲየም ነው የሚደረገው። ማን የሚያሸንፍ ይመስላችኋል? አስተያየታችሁን በማህበራዊ መገናኛ አውታሮቻችን ላይ እንድትሰጡን እንጋብዛለን። በመቀጠል ወደ ሌሎች ዝግጅቶቻችን ደግሞ እንሻገራለን። ወደ ሌላኛው ዝግጅታችን ስንሻገር አዲስ አበባ ላይ ከአንድ ዓመት ተኩል በፊት በጥቂት ወጣቶች የተጀምረው እሁድ ጠዋትን ሳይክል በመጋለብ የማሳለፍ ባህል እየተስፋፋ መጥቷል። እግረ መንገድ የተሰኘው የብስክሌት ማህበረሰብ ከመቶ በላይ ወጣቶችን የሚያሳተፍ ሲሆን ከዚህ ውስጥ ግን ከሶስት የማይበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህን ችግር ለመቅረፍ በቅርቡ 16 ሴቶችን ትቻ ያለች በተሰኘ መርሃ ግብር ለማካተት ጥረት ተጀምሯል። ኤደን ገረሞ ኤፍሬምንና ከአሰልጣኞች መካከል አንዷን አነጋግራለች። ሳይክል ትች ያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብ ና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ ሁለት ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጠዋት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር ሶስት ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ ሳይክል ትችያለሽ ከለም ከተማ እዚሁ ሀገር በቀል ከሆነ ነን ፕሮፊት ኦርጋናይዜሽን ጋ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችያለሽ ያው ስሙ እንደሚናገረው ሳይክል የምንለው ባይስክል ለመግለጽ ነው፣ በተለምዶ ሳይክል ስለሚባልና ብዙ ሰው ስለሚያውቀው። እዚሁ ሀገር ውስጥ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩ ሁለት ወይም ሶስት ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ ሁለት ብቻ ነበሩ። ጥያቄዎች እየጠየቅ ነበር። ለምንድ ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገሩ ነገር ነበር። እንዲሁም ያው በተለይ መሃል ሀገር አዲስ አበባ ላይ ብዙ አክስፐታንስ የለም፣ ብዙ ተቀባይነት የለውም ሲል ሳይክን ወደ ስራ ስሄድ ወይም ደግሞ ገበያ ስቴት ብዙ የተለመደ ነገር አይደለም። እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ብናሰልክ ናቸው ብለን ፐብሊክሊ ይን አናውንስ አላደረግ ነው፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነበር። እና ወዲያው ወደ ሀያ የሚሆኑ ልጆች ተመዘገቡ። ሴቶች፣ ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ። ለሳይክል እና ለአክቲቪቲ የሚሆኑ መንገዶች ገለሰው የተባለ አክቲቪቲ አለ። እዛ ላይ ማሰልጠን ጀመርን ማለት ነው እነዛ ልጆች ወደ አስራ ስድስት የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መስልትን ጀመሩ ማለት ነው። የዛሬ ሁለት ወር አካባቢ ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል። ወደ ዘጠኝ የሚሆኑ ሳይክሎች ከዛ ከለም ከተማ እነሱም ሳይክል አመቱ ከዛ በኋላ ይህን ስራ አልጀመርም ማለት ነው። ለየሳምንት ለስድስት ሳምንት ነው የሰለጠኑት። የሳምንቱ ጧጧት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው በስንሳ ነበረ። አሰልጣኞች ደግሞ እንደዚህ ቮለንቲ ወይም ደግሞ በጎ ፈቃደኞች መታየት ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ የዚህ ከሆነ ሳይክል ስልጠና፣ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክል መጠገን መንገድ ላይ ቢበላሽባቸው እንዴት መጠገን ይችላሉ። ሴፍቲ ምንለው ደግሞ ሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍት የምንለዋለ እነሱን ኦሬንት ያደረግናቸው ለስድስት ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው። አብዛኞቹ ወደ አስራ አራት የሚሆኑት ከተመረቁት ከአስራ ስድስት ውስጥ አስራ አራት የሚሆኑት ሳይክል ነጥተው አያውቁም ከዚህ በፊት ማለት ነው። ሲ ሳይክል ተለማመዱ። ግን ሁሉም በሚገርም ሁኔታ ሶስተኛ ሳምንት ላይ ብቻቸውን መንዳት ጀመሩ። እዛ ቦታ ላይ አራተኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ። ሳይክል አምስተኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጀበናቸው። ከኛ ሩ መንገድ ግሩፕ ጋር አጀበናቸው። ከተማ ወጣን፣ ከተማ ወጣን። ከተማ የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪናዎችን፣ ሌሎችም አቲቪቲዎች፣ ሌሎችም ትራፊክ ባለበት መንገድ ዞርን። ከተማ መጣን። ወደ ቦታ ተመለሱም። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲና የመንኪና የሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ላይ ፕሮግራም አደረግን። ሁሉም ተመረቁ እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች ትራፊክ መጥተው አፕሪሼት አርገዋቸው ግራጁዌሽን ተደረገ በጣም ጥማቅ ፕሮግራም ነበር ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው የስልጠና በራሴ የራስ መተማመኔን እንዳጎለበት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ እዚህ ቡድን ለመጠየት የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት ዘመናት አልፎኛል ሳይክል ከነዳው ላይክ በጣም ህጻን ሆኜ ማለት ነው አስራ ሁለት አስራ ሶስት ሆኜ እና ሳስበው የተሳን ነው ፕላስ ለጤናም ጥሩ ነው። ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አርጎልኛል። በፊት በጣም ነበር ምተኛው ጠዋት አሁን ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ። ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ። ሳይክል ይችላለች ያው እየሰለተኑ የሚወጡት ሴቶች እራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠና እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንግ እንዲወስዱ ሴቶቹን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት የሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የሕጻናትን የአዛውንትን፣ ወጣቶችን ነው፣ የወንድም የሴትን ነው፣ የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክል ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ላይን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገዶች ሸመር ናቸው። ስለዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ፣ ለስራም፣ ለትምህርት ለሚሄዱ ሰዎች እንግዲህ እንደምታዩው ጋዙ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋ መገዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳክ ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ሚፈጠር ነው ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው፣ ደግሞ መንገዱ ግን ሁኔታ መጠቀም ይችላሉ ማለት ነው ነው። ውስጥ አካባቢ እንዳይተስማማ ነው። ወጪን በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኤምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያደርጉ ነው። እንግዲህ ነውእግ ነ የሳቸው ዲጂታል ማለት ነው። ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል። ኮሜንቶች በቃ በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል። አንዳንዱ ኧረ እባክሽ ይልሻል። አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ማለት ነው። ኢቨን ላይጠለውን ከመንገድ ላይ ከራስሽ ከምታቀው ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። ረማክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳት አበሻ ቀሚስ ላለብሳ ልትነዳ ትችላለች በጣም ኖርማል ነው። ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው። ኧረ ሴት ባኪ የመጣች ነው አይነት ነገር፣ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ አረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው። የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትች ያለሽ ሁለተኛ ዙር ስልጠና ወደ ሀምሳ የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደንገረመው ከዋሽንግተን ዲሲ። አዳምጦት፣ የቆያችሁ ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ኤልያስ አስመረ፣ አብረናቸው አምሽተናል። መልካም ምሽት ይሁንላችሁ። የነገሰ ይበለ